የወጣቶች ዓለም ተፈጥሮ ምክንያት ሸታ ይሆን በኑሮ ዝግመት አንዳች እክል ቢገጥማቸው አንዱ የስሜት ህዋሳታቸውን ቢጎድል ምናልባት መንገድ ሲሻገሩ ከእንቅፋቱና መጋጋጡ አስበንላቸው እጃቸውን ይዘን አሻግረናቸው ይሆናል። አለያም በታዳጊዎች እየተመሩ ሲጓዙ ያ አካላቸው ቢጎድል ማመልከቻ ደብዳቤ ይጻፍንላቸው ይኖሩም ይሆናል። ይልቁንስ ጥቂት ቢሆኑም ልበ ብርሃን ሆነው የማያየውን የሚመሩ የእውቀት ብርሃን ፈንጣቂዎች ሆነው ኖረው ያለፉም በታሪክ ይህ ነው የማይባል በጎ ተጽዕኖ አትመዋል። ለእነዚህ ሰዎች ታዲያ ዓለም እውቀት ስታጠጣ ንፍገት አብዝታባቸዋለች። እንዲያም ቢሆን የሰው ልጅ ብልሃት በጣት እየተዳሰሰ የሚነበብ ጽሑፍን ፈጥሮላቸዋል፣ ብሬል የተባለ መላም። ታዲያ እንዲህ ያለው መላና ዘዴ ቢኖርም በተለይ በድሃው ዓለም ደግሞም በኢትዮጵያ ጥቂቶች ይህንን የመማር ዕድል ይቋደሳሉ። መጽሐፍት፣ ጋዜጦችና መጽሔቶች ስለ እነሱ ቅንጦት የሆኑ ያክል ከቶ ሴት ያገኛሉና በኢትዮጵያ ይህንን ጉድለት በተመለከተች አንድ ወጣት ፈትል የተባለች በየሳምንቱ የምትታተም የብሬል ወይም ለአይነ ስውራን የምትሆን ጋዜጣ መታተም ጀምራለች፣ አንድ ወር አስቆጥራለችም። ወጣቷ ፊዮሪ ተወልደ የጋዜጣዋ መስራችና አዘጋጅ ነች። ሀሳብን የሚሰጠው እግዚአብሔር ነው እና ለእኔም ሀሳብን የሰጠኝ እግዚአብሔር ነው ብዬ ጀምር ደስ ይነኛል። ከዛ ደግሞ ያው በማህበረሰብ ውስጥ ስለምንኖር እለት ተእለት የምናያቸው በጣም በርካታ ችግሮች አሉ። ፕላስ ከዚህ በፊት ሰራ የነበረው የኢትዮጵያ ፕሬስ ድርጅት አንዱ የህትመት ውጤት በሆነ አዲስ ዘመን ጋዜጣ ላይ ስለሆነ ለሚዲያው ቅርብ ስትሆን ያው ያሉትን ችግሮች በያለህበት ታውቃለህ እና እዚህ አራት ኪሎ አካባቢ ሰዎች ያው የተለያዩ ጋዜጣዎችን ያነባሉ፣ መረጃዎችን ያገኛሉ። እንዲሁ የስራና የጨረታ ማስታወቂያዎችን ከጋዜጣዎችም ላይ ቦርድም ላይ ተለጥፈ ያነባሉ። አይነ ስውር ላይ ግን ስትሄድ እንደዚህ አይነት ምቹ ሁኔታ የላቸውም። ምናልባት ያው ከሬዲዮና ከጋዜጣ ያገኛሉ ብለን ልንተዋቸው እንችላለን፣ ወይም በሰው ድጋፍ መረጃዎችን ያገኛሉ ብለን ልንል እንችላለን። ከዚህ በተጨማሪ ግን ከአይነ ስውርነት በተጨማሪ የመስማት ውስንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉና እነዚህ በምንም አይነት መንገድ በእንደዚህ አይነትም መንገድ በሰውም ድጋፍ ቢሆን መረጃ የማግኘት እድላቸው ዜሮ ነው ዜሮ ነው ማለት ይችላለን። ስለዚህ ያው ይህንን ችግር ለማቃለል በማሰብ ሀሳቡን ወደ ስራ ለውጫል። ጋዜጣዋ ለመጀመሪያ ጊዜ ታትማ ለአንባቢያን የበቃችው መስከረም ስድስት ቀን ሁለት ሺ አስራ ሶስት አመተ ምህረት ነበር። ፊዮሪ በራሷ ወጪ በኢትዮጵያ አይነ ስውራን ማህበር በኩል እያሳተመች ስታቀርብ አላማዬ ያለችው መብት የማስከበር ራዕይ ዓለም ስለ አካል ጉዳተኞች እኩል ተሳታፊነት፣ ፍትሀዊ ተጠቃሚነት ይነሳል ብዙ ጊዜ ነው። እነሱን አካል ጉዳተኞችን ያላሳተፈ ልማት አያረጋገጥም። እንዲህ አይነት መፈክሮችንም ትሰማለ። ግን ምድር ላይ ወይም መሬት ላይ ያለውን ነባራዊ ሁኔታ ስታይ እንደዚህ አይነት ምቹ ሁኔታ ደግሞ አልተፈጠረም። ብሬል ሊማሩ ይችላሉ። ብሬልም ይማራሉ ግን የሚያነቡት ነገር ደግሞ የላቸውም። በብዛት ይማሩታል። የብሬል እንዴት ማንበብ እንዳለባቸው ይማራሉ ግን የሚያነቡት ነገር የላቸውም። ሁለት ተቃራኒ የሆኑ ነገሮች ናቸው። ና አንድ ይሄኛው ጋዜጣ ይሄንን ችግር ያቃልላል። ያው ችግር ሙሉ ለሙሉ አጠፋዋለሁ ብለህ ማለት አትችልም። ችግር እያቃለልክ ነው የምትሄደው ና ይህንን ችግር ያቃልላል። ከዛ በተጨማሪ ደግሞ ከመረጃ ሰጪነቱ በተጨማሪ የተለያዩ የስራና የጨረታ ማስታወቂያዎች ይወጣሉ። ስለዚህ ስለ እኩል ተሳታፊነት ስትል እነዚህ ህብረተሰብ ክፍሎች በሀገራቸው እንዲሁም በዓለም ላይ ስለሚከወኑ ሁነቶች እንዲያውቁ፣ አውቀው ደግሞ እኩል ተሳታፊ እንዲሆኑ ስለ እኩል ተሳትፎ ስታነሳ ደግሞ ኢኮኖሚካሊ ማህበራዊ፣ ፖለቲካሊ ተጠቃሚነታቸውን በዛው ልክ እንዲረጋገጥ ያው የራሷ አንድ ድርሻ የምትወጣ ጋዜጣ ነው የምትሆነው። ለመሆኑ ፈትል የብሬል ጋዜጣ ምን ምን ይዘቶችን አካቶ ይታተም ይሆን? መስራቿ ወጣት ፊዮሪ ትመልሳለች። በተቻለ መጠን የሚወጡት ስራዎች በሙሉ ፕሮፌሽናል ኢቲክሱን የጠበቁ ልክ እንደሌላው ጋዜጣ ላይ እንደሚወጡ ዜናዎች እና የተለያዩ አርቲክሎች አጻጻፍ ስልቶችን የተከተሉ ፕሮፌሽናል ኢቲክሱን በጠበቀ መንገድ ነው የሚሰሩት። ዜና አለው። ርዕስ አንቀጽ አለው። ኤዲቶሪያል አለው። ፈትል ነቃሽ የሚል አምድ አለው። ይሄ አንድ በዋናነት አይነ ስቡራን ላይ የሚደርሱ የመልካም አስተዳደር ና የፍትህ መጓደሎችን የሚስተናገዱበት ምርመራ ነክ በሆነ ዘገባ የሚዳሰስበት አምድ ነው። ታሪክ አለው። ተምሳሌት የሚል አምድ አለው። ልጆች የሚል አምድ አለው። ሌላ ለየት ያደርገው ማለት ራሱን የቻለ አይነ ስቡራን ህጻናትም ያው እንደ ማንኛውም ህጻናት ተረቶችን ያነባሉ አይደል? ተረት መጽሀፍት አሏቸው፣ የተለያዩ አማራጮች አሏቸው ና እንደ ሀገርም ዜጋ ቀረጻ ላይ ያለን ስራ በጣም ይላላ ነው እና አይነ ስውራን ህጻናት ላይ ደግሞ እስቲ በጣም ይሄ እድልም ጠባብ ነው እነሱ ጋር ነው። የአይነ ስውራን ህጻናትም እንደማንኛውም ህፃን የመታነጽ መብት አላቸው። እኛም ኃላፊነትም ግዴታም አለብንና ይህንን ታሳቢ ያደረገ የተለያዩ ቁም ነገሮች እንዲሁም መዝናኛዎች፣ ተረቶች የሚስተናገዱበት ራሱን የቻለ ልጆች የሚል አምድ ያለው የፈትል ጋዜጣ አዘጋጅ ፊዮሪ ብሬል ማንበብም ሆነ መጻፍ አትችልም። የአይነ ስውራኑን ችግር ለመረዳትና መፍትሄ ይዛ ለመምጣትም የጉዳቱ ሰለባ መሆን ግድ አልሆነባትም። ታዲያ ይህ ከሆነ ጋዜጣው በምን ሁኔታ ይዘጋጅ ይሆን? ያው ጽሁፎቹ ይዘጋጃሉ። እነዛን ጽሁፎች ከዚህ በፊትም የሙያ አጋሮች የነበሩ ጋዜጠኞች ምናምን የተለያዩ ጽሁፎችን ይጽፋሉ። ከዛ እነዚህን ጽሁፎች የአታሚ አካሉ የኢትዮጵያ ዓይነ ስውራን ብሔራዊ ማህበር ነው የሚያትምልኝ። ያው እየከፈልኩኝ ማለት ነው። እሱን የሚያትመው ያንን ጽሁፍ እሰጣቸዋለሁ። ከዛ ጽሁፉ ወደ ብሬል መለወጫ አለ፣ ይለወጣል። ከዛ በኋላ እሱ ኢምቦሰር ይባላል ማሽኑ፣ ይታተማል ማግኘት እዚሁ ሀገር ውስጥ ነው የሚታተመው። የሚታተመው እዚህ ነው ግን ስለ ሀገር ውስጥ ከነሳ ወረቀቱ የሚመጣው ኢምፖርት ተደርጎ ነው። የብሬል ወረቀት በጣም ውድ ነው፣ በውጭ ምንዛሬም ነው። ማህበሩም ራሱ የሚያነሳቸው እዛ ላይ በጣም በርካታ ችግሮች አሉ። ይሄ በምንዛሬ ነው የሚመጣው፣ ውድ ነው፣ ቶሎ አይመጣላቸውም። እንዲህ እንዲህ አይነት የሚነሳ ችግር አለን ነው። አንዱ ፈታኝ የሆነ ነገር ነው። ለእኔ ከግል ጊዜ ስለማሳትመ በኢትዮጵያ ከአራት ሚሊዮን በላይ አይነ ስውራን መኖራቸው ይነገራል። ከዚህም ውስጥ ምን ያህሉ የመማር እድል አገኙ ይሆን የሚለው አይታወቅም። ሆኖም ፈላጊዎች ጋዜጣውን አግኝተው እንዲያነቡት የትና እንዴት እየተሰራጨ መሆኑንም ባለቤቷን ጠይቀናታል። በአዲስ አበባ አራትና ስድስት ኪሎ እንዲሁም መገናኛ አካባቢዎች ለጊዜው እየተሰራጨ ይገኛል። የኢትዮጵያ አይነ ስውራን ብሔራዊ ማህበሩ ጋር በቀን ሰባት መቶ የሚደርሱ አይነ ስውራን ይገባሉ፣ ይወጣሉ። እንደ መገናኛ ስፍራቸው ነው። ስድስት ኪሎ ስትወጣ ብዙ አይነ ስውራን ታገኛለሁ። ወደ ታች ሲወርዱና መገናኛ ስፍራቸው እንደ ወጣት ማዕከላቸውም ጭምር ስለሆነ በዋናነት እዛ ይቀመጥላቸዋል አራት ኪሎ ጉዳት አልባው የህብረተሰብ ክፍል ጋዜጣ የሚያነብበት ቦታ ላይ እዛ ይቀመጥላቸዋል። መገናኛም እንዲሁ ለማስቀመጥ ጥረት አድርግ ያለው እና የተለያዩ የመንግስት ተቋማት ላይም እንደሱ በተመሳሳይ ተደራሽ ለማድረግ ጥረት አድርግ ያለሁኝ። አሁን ግን ያው ፍላጎቱ በጣም እየበዛ ነው፣ መረጃው እየደረሳቸው ሲሄድ መውሰድ የሚፈልገው ይሄ ተደራሽነቱ ስፋቱን የሚፈልገው የህብረተሰብ ክፍል እየበዛ ነውና፣ ያው ያለው አቅም ደግሞ በሌላ መንገድ ውስን ነው የወሰዱትን ያህል ይወስዳሉ። ከዛ በኋላ ደግሞ ቁጭ ብሎ እዛም ብሔራዊ ማህበሩ ጋም ቁጭ ብለው የሚያነቡ አይነት ስውራን አሉ። ይህንን ጋዜጣ በቀጣይ በየተቋማቱ ለማሰራጨት በተለይ ትምህርት ተቋማቱ እንዲገዙና በየቤተ መጻሕፍቶቻቸው እንዲያቀርቡ የማድረግ ውጥን አለኝ ብላለች። ወጣት ፊዮሪ ተወልደም፣ ጋዜጣዋ ከታተመችበት ጊዜ ጀምሮ ደንበኛ ሆነው ማንበብ የጀምሩ አንድ ሰው አገኘሁ። ራሳቸውን በማስተዋወቅ ይጀምራሉ። ስሜ የሚካኤል መኮንን ነው። ያው የፈትል ጋዜጣም በተመለከተ ያው አሁን አራተኛ እትም ነው። በየሳምንቱ የሚወጣው እንጠቀመዋለሁኝ ካለው እንትን አኳያ የመጀመሪያውን ጋዜጣ ስለሆነ በጣም ደስ የሚል እንትን ያለው ጥሩ ነገር ነው ያለው። ለመጀመሪያ ጊዜም ስለሆነ በጣም ደስታ ነው የተሰማኝ በነበረ ሁኔታ ያው የያዘውም ነገሮች ውስጡ የያዟቸውም ነገሮች የጋዜጣዊ ይዘትን በተመለከተ ጥሩ ነገሮችን ስላሉት ከዚህ ነው ጀምሮ የተለያዩ እንግዶችንም ተምሳሌትን በማቅረብ የተለያየ ነገሮችን ስላሉት ጥሩ ነገር ነው ያለው። ብቻ በአጠቃላይ ደስ የሚል ነገር ነው ለመጀመሪያ ጊዜም ስለሆነ ደግሞ በእንዲህ አይነት ደረጃ መገኘቱ የፈትል ጋዜጣ አዘጋጅ ፊዮሪ ተወልደንም በጣም ነው ማመስገን የምንፈልገው። አካል ጉዳት ኖሮባቸው በምን አይነት ጥሩ ሁኔታ ላይ ተገኝተው ራሳቸውን አብቅተው ለጥሩ ደረጃ የደረሱ ተምሳሌት ሰዎችን ታቀርባለች ጋዜጣዋና። እዛ ላይ ብዙ ውይይት እናደርግበታለን። ለአካል ጉዳተኛውም ጥንካሬ ይሰጣል። የጋዜጣው አዘጋጅስ እስካሁን ምን አይነት ምላሽ አግኝታ ይሆን? ግጥም ገጥሞ ይላኩልኛሉ ከዓለም ጋር ተገናኘን እና የሆነ አዲስ የመኖር ተስፋን የጨመረልንም ጋዜጣ ነው ብለው በጣም ደስታቸውን ይገለጿሉ። ፈትል የብሬል ጋዜጣ የበለጠ ለብዙ አይነ ስውራ እንድትደርስ የመንግስትም ይሁን ሌሎች ተቋማት ድጋፍ እንዲያደርጉላትና አይዞሽ በርቺ እንዲሏት አዘጋጇ ጠይቃለች። ጋዜጣዋ በኢትዮጵያ በአይነቷ የመጀመሪያ ሆናም በታሪክ ተመዝግባለች። አድማጮች፣ የዛሬው መሰናዶ በዚሁ ተጠናቋል። ሰለሞን ሙጨነኝ ጤና ይስጥልኝ።